የመሰረተ ልማት ህጎች በአገሮች መካከል የሚፈጠሩ ግንኙነቶችን ከሌሎች አገሮች በተሻለ መንገድ እንደሚያስተሳስሩ አንድ ጥናት አመለከተ። የአፍሪካ ቀንድ አገሮችን የሚያስተሳስሩ በርካታ የመሰረተ ልማት ፕሮጀክቶች ቢቀረጹም ለማስፈጸሚያ ብርቱ የገንዘብ እጥረት እንዳለም ተጠቁሟል። በዚህ ላይ መለስካቸው አማሃ ቀጣዩን ማብራሪያ ልኮልናል። አዲስ አበባ የሚገኘው የአፍሪካ ቀንድ ኢኮኖሚያዊና ማህበራዊ ፖሊሲ ተቋም ወይም ዘሆርን ኢኮኖሚክ ን ሶሻል ፖሊሲ ኢንስቲትዩት ባለፈው አርብ ባዘጋጀው የግማሽ ቀን ጥናታዊ ጉባኤ አንድ የጥናት ጽሑፍ ቀርቦ ውይይት ተደርጎበታል የጥናት ጽሑፉ ርዕስ የመሠረተ ልማት ትብብርና የጋራ ዕድገት በኬንያና በሱዳን የኃይል ፍጆታ ላይ የተወሰነ ጥናት ይላል ጥናቱን ያቀረቡት ዶክተር ኃይሌ ክብረት የተቋሙ የምርምር ዲሬክተር ናቸው። የአፍሪካ ቀንድ ኢኮኖሚያዊና ማኅበራዊ ፖሊሲ ተቋም ዋና ዲሬክተር ዶክተር አሊ አብዲም ገና ከመጀመሪያው የጉባኤውን ትኩረት ጠቁመው ነበረ። በመንገድ በባቡር ሀዲድ ዝርጋታ፣ በመገናኛ አውታሮች፣ በኃይል ግንባታ ፕሮጀክቶችና በመሳሰሉት የዚች አገር ትኩረት አቅጣጫ በይበልጥ ወደ ኢኮኖሚ ግንባር የሚሄድ ይመስላል። የዚህ ኅብረት ዋና ዓላማ በተለይ በመሠረተ ልማት ትብብር ጉዳይ ላይ ትኩረት ያደረገ ነው። ደግሞም በተለይ በኢጋድ ውስጥ ኢትዮጵያን፣ ኬንያንና ሱዳንን በተመለከተ የጥናት ወረቀት አሁን ይቀርባል። ዋና ዳይሬክተሩ የተለያዩ የአህጉሪቱን ክፍሎችም ሆነ በአጠቃላይ አህጉሪቱን ለማዋሃድ የሚደረገውን ጥረት በተመለከተም ምልከታቸውን ለጉባኤው ገልጸዋል። በሳቸው አስተያየት ሁለት አይነት ውህደትን የማምጫና የማፋጠኛ መንገዶች አሉ። አንደኛው ፖሊስን መሠረት ያደረገ ሲሆን ሁለተኛው ደግሞ ፕሮጀክቶችን መሠረት ያደረገ ውህደት ነው ብለውታል። በሁሉም መንገድ ያለውን ውጣ ወረድና ፈተናም አስታውሰዋል። የዕለቱን ትኩረት በተመለከተ ግን ዶክተር አሊ አብዲ የፕሮጀክት መሠረት ይዞ የሚሄደው ውህደት በእነዚህ ሀገሮች መካከል የጋራ ፍላጎትንና ጥቅምን እንዴት ነው መፍጠርና መገንባት የሚቻለው በመንገድ መገናኛ፣ በባቡሩ መንገድ፣ በአየር መገናኛ፣ በኃይል አቅርቦትና ፍጆታ፣ እንዲሁም በሌሎች መሠረተ ልማቶች በማቆራኘት እንዴት ውህደትን ማፋጠን ይቻላል የሚለው ይሆናል ብለዋል። የዕለቱን የጥናት ጽሑፍ ያቀረቡት ዶክተር ሀይሌ ክብረት የጥናት ውጤታቸው አመላክተዋል የሚሉት በመሠረተ ልማት ትስስሮች ላይ ያተኮረ ውህደት ወይም ግንኙነት በቀላሉ ሊላላ እንደማይችል ነው። በማንኛውም ጊዜ ዋጋው ሲወጣና ሲወርድ የምትገዛው ወይም የምትተወው ሸቀጥ አይደለም። የመሠረተ ልማት አቅርቦት ይሄ ረጅም ጊዜ ትብብር ስለሆነ አገሮች በዚህ ስምምነት ውስጥ ለመቆየት ፍላጎት ማሳየታቸው አይቀርም። ጅቡቲ ከኢትዮጵያ የምታገኘው ታሪፍ ከፍተኛ ጥቅም አለው ወይም ከዚያ በምታገኘው ኃይል ትጠቀማለች። በዚህ ምክንያት በዚህ የኃይል ምንጭ ትተማመናለች ማለት ነው። ኢትዮጵያ ደግሞ ከጅቡቲ በምታገኘው የወደብ አገልግሎት ትተማመናለች። ስለዚህም ይህ ትብብር ግንኙነቱ ለረጅም ጊዜ እንዲቆይ ቁልፍ ወይም ዋስትና ሆኖ ያገለግላል። ከመሠረተ ልማት ትብብር ጥቅሞች ይሄ አንዱ ነው። እንደ ማንኛውም ጊዜ ሊቋረጥ ወይም ሊለወጥ የሚችል ሳይሆን የመሠረተ ልማት ጥምረት ብዙ ሀገሮችን ለመጥቀምና ለረጅም ጊዜ ለመቆየት የሚችል ነው። በአሁኑ ጊዜ የአፍሪካ ቀንድ ሀገሮችም ሆኑ ሌሎች ብርቱ የኢኮኖሚና ማህበራዊ ትስስር ለማበጀት የሚጥሩ ቢሆኑም የእድገት ደረጃቸው ዝቅተኛነት ሌላው እንቅፋት መሆኑንም ዶክተር አሊ አብዲ ይናገራሉ። አለ ጥርጥር በቀንዱ ሀገሮች ውስጥ የእድገት ልዩነት ቢኖርም ተመሳሳይ የሚያደርጓቸው ብዙ መመዘኛዎች ናቸው። ሁላችሁም እንደምታውቁት የኢጋድ አባል ሀገሮች በዚህች ዓለም ውስጥ በልማት መለኪያዎች ሁሉ በታችኛው ወለል የሚገኙ ናቸው። በአመታዊ ገቢ መጠን፣ በጤና መለኪያዎች፣ በትምህርት መለኪያዎች በመንገድና መገናኛ አቅርቦት ተደራሽነት፣ በአብዛኛው የልማት መመዘኛዎች ወይም መለኪያዎች ስምንቱም የኢጋድ አባል ሀገሮች ብንመዝናቸው ወይም ከአፍሪካ አህጉር አማካይ ጋር ብናስተያያቸው ወይም ከተመሳሳይ አካባቢ ማለት ከደቡብ አፍሪካ፣ ምዕራብ አፍሪካ ጋር ብናስተያየው፣ እንዳለመታደል ሊሆን ይችላል የኢጋድ አባል ሀገሮች ከዝቅተኞቹ መካከል ናቸው። በውጭ ጉዳይ ሚኒስቴር የኢጋድ ጉዳዮች ዲሬክተር አቶ ተስፋዬ ይታይህ በበኩላቸውም ይህ የአካባቢው ሀገሮች ኢኮኖሚያዊና ማህበራዊ ትስስር ድህንነት ትልቅ ችግር መሆኑን ጠቅሰው የመሰረተ ልማቶች ዝርጋታ ለልማቱና ለብርቱ ትስስሩ ጠቃሚ እንደሆነ ጠቁመዋል። በአጠቃላይ በአፍሪካ በተለይ ደግሞ በእኛ ክፍለ አህጉር ለሚታየው ዝቅተኛ የንግድ ልውውጥ አንዱ ምክንያት የመንገድ ወይም የባቡር የቴሌኮሚኒኬሽንና ና የኃይል አቅርቦት የመሳሰሉት የመሠረተ ልማት አውታሮች ዝቅተኛ መሆን ወይም ጨርሶ አለመኖር ነው። ስለሆነም የመሠረተ ልማት አውታር ግንባታ ለዘላቂ ኢኮኖሚና ማኅበራዊ ልማት እጅግ አስፈላጊ መሆኑ አያጠያይቅም። አቶ ተስፋዬ ያክለውም በአፍሪካ ቀንድ ሀገሮች መካከል በአሁኑ ጊዜ አያሌ የመሰረተ ልማት አውታሮች ዝርጋታ ፕሮጀክቶች እንዳሉ አስታውሰዋል። ለምሳሌ በኬንያ ከሚገኘው አዲስ ለመገንባት ከታቀደው ከላሙ ወደብ ተነስቶ ኬንያን ደቡብ ሱዳንንና ኢትዮጵያን የሚያገናኙ አውራ ጎዳናዎች፣ የባቡር ሐዲዶች የነዳጅ ጋዝ መጓጓዣና ማከፋፈያ ቧንቧዎች አንዱ ትልቅ ፕሮጀክት ሲሆን ወደ 25 ቢሊዮን ዶላር እንደሚፈጅ ይገመታል ብለዋል። ዋናው ማነቆ ገንዘብ ነው ይላሉ አቶ ተስፋዬ። ጨምረው እንደሚሉት ይሁንና አያሌ ትልልቅ የገንዘብ ተቋማት እነዚህንና ሌሎች የመሠረተ ልማት ግንባታዎችን ለማከናወን ፍላጎት እያሳዩ ናቸው። ምን የተጨበጠ ምሳሌ ይሰጡናል ብያቸው ነበረ። አው እንግዲህ የኢትዮጵያና ጅቡቲን የሚያገናኙ በርካታ የመሠረተ ልማት እንትኖች አሉ። ለምሳሌ የባቡሩን መውሰድ እንችላለን። የመንገድ አለ። እሱ እንግዲህ ከተለያዩ በባይላተራልም የተገኘ ድጋፍ አለ። ግንባታዎቹ እየተካሄዱ ናቸው ያሉት ማለት ነው። የበርበራ ቶጎ ውጫሌ፣ አዲስ አበባ የምንለው ከበርበራ ወደብ ጋር የሚያያይዝ የመንገድ ግንባታ ነው። እሱ ላይ ደግሞ የዓለም ባንክ ፍላጎት እያሳየ ነው ፋይናንስ ለማድረግ ማለት ነው፣ ግንባታውን ለማካሄድ እያልን ከዘረዘር እንደዚህ ፍላጎት ያደረባቸው እንትኖች አሉ። ከኬንያ ጋር የሚያገናኘን በሞያሌ አድርጎ እስከ ሞምባሳ እንደዚህ የሚሄደው እስከ ወደብ ድረስ በኬንያም በኩል ሆነ በእኛም በኩል ግንባታው እየተካሄደ ነው። የፋይናንስ ተገኝተው ማለት ነው። ከአፍሪካ ልማት ባንክ የተገኘ ገንዘብ ነው፣ በዚህ አማካኝነት እየተካሄደ ነው ያለው። የአፍሪካ ቀንድ ሀገሮች እርስ በርስ በመናገድ በኩልም ያለው እንቅስቃሴ ከመሰል ክፍል ሀገሮች እጅግ ዝቅተኛ ነው። አንዳንድ ጥናቶች እንደሚያሳዩት በዚህ ረገድ በኬንያና በዩጋንዳ መካከል የተሻለና ጠንከር ያለ የንግድ ግንኙነት አለ። ግን የውህደት መንገዱ የትኛው ነው? የፖሊሲ የመሠረተ ልማት ወይስ ሌላ ወይስ ምናልባት እነዚህና ሌሎች ያልተነሱ ጉዳዮች በሙሉ መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ kadis alaba <laughs>